በትላንቱ ዕለት በተለያዩ የኦሮሚያ አካባቢዎች ተማሪዎች የተቃውሞ ሰልፍ አካሄደው እንደነበር ተሰምተዋል። ነዋሪዎችና ተማሪዎች በተቃውሞ ሰልፍ ወቅት ከፖሊስ ጋር ግጭት ተፈጥሮ ሕይወታቸው ያለፈ ተማሪዎችም ነበሩ ብለዋል። የአካል ጉዳት የደረሰባቸው እንደነበሩም ገልጸዋል። ትላንት በሃራማያ ዩኒቨርስቲ በተካሄደው የተቃውሞ ሰልፍ ላይ የመንግስት አጣቂዎች በሶድት እርምጃ ሁለት ተማሪዎቻችን ተገድለዋል ሲል ስሙ እንዳይገለጽ የጠየቀ የዩኒቨርሲቲ ተማሪ ለኦሮምኛ ክፍል ባልደረባ ቱጅቤ ኩሳ ገልጿል። ቱጅቤ በዚሁ ዙሪያ ያጠናቀረችውን ዘገባ አዲስ አበባ ያቀርበዋል። ሀሮሚያ ዩኒቨርሲቲ ውስጥ ምንድን ነው የተከሰተው መቼ? የሚል ነበር ቱጅቤ በቅድሚያ ያነሳችው ጥያቄ። እንደተባለው ለደህንነቱ የሰጋውና ስሙ እንዳይገለጽ የጠየቀው ተማሪ ሲመልስ ባለፈው ቅዳሜ የግቢው መብራት ምክንያቱ በማይታወቅ ሁኔታ ጠፍቶ ውሎ ጠፍቶ አደረ። ትንሽ ግን ወደ ምግብ ቤት አካባቢ በጀኔሬተር ኃይል የሚታይ ብርሃን ነበር። በተቀረ ተማሪው እንጫጫል፣ ፌዴራል ገባ እያሉ የሚውጭ ተማሪዎች ነበሩ። ይህ በእንዲህ እንዳለ ትናንት ሰኞ ተማሪው ሰልፍ ወጣ ብሎ ምክንያቱን ወይም ተማሪው ይዞ የተነሳውን ጥያቄ ያብራራል። ስንፍን ማስተር ፕላን መቆም አለበት፣ ተግባር ላይ መዋል የለበትም። መብታችሁ ስለ ጠየቁ ተማሪዎች የኦሮሞ ተማሪዎችም ሌላ እርምጃማ ወሰድ እየለባቸው ምናምን እያሉ ነበር። እንደዚህ እየጠየቁ እያለ የዩኒቨርሲቲው ፕሬዚዳንት ፕሮፌሰር ጨመዳ ፊኒንሳ መጥቶ ጥያቄያችሁን ስላቀርባችሁ ወደ ዶርም ቃፍ፣ ቁርስ አልበላም ተማሪ ማለት ነው። ጠዋት ላይ ለካፌ ሄዱ ምናምን አሉ። ለሚመለከተው ካል ጥያቄያችሁን እናስተላልፍንልና ምናምን አሉና፣ ተማሪው ግን ጥያቄያችንን፣ እናቀርባለን፣ እምቢ አንገባም ወይም አንመለስም አለ። ከዚህ ሌላ የ ሮሚያ፣ ፖሊስ እያለ ፌዴራል ለምን ገባ የሚል ተቃውሞም ተሰምቷል ብሏል። ቀጣዩ ነገር ከፖሊስ በተለይም ከፌዴራል ፖሊስ አስለቃሽ ጋዝ ተረጨ፣ አፈሳም ተካሄደ ብሎ በዱላ የተመቱ እንደነበሩም አብራርቷል። ለመሆኑ የተጎዳ ተማሪ ነበር አሉ በቃ ከዛም በኋላ የሆኑ ነገር ተማሪዎች እኮ በቃ እነሱ መምታት ሲጀምሩ ማለት ነው፣ ሁሉም ተማሪ ከዛ ወደ ስታዲየሙ ተበተነ። በቃ እነሱ ቦታ ይዘዋል፣ ስታዲየም ውስጥ በቃ እንደፈለጉ። ማንም ያልመታ ያልተመታ ተማሪ አለ አይመስለኝም። ራሱ በጣም ነው መጡኝ። ኩላሊቴ አካባቢ ነው የተመታኝ። አንድ ብቻ ነው የመጣን ግን በጣም እያመመኝ ነው። የፖሊሶቹ አለ ፕላስቲኮ ዱላ ማለት ነው። ከዚያ የተቻለ ሁሉ ወደየዶርሙ ማለትም ወደየመኝታ ክፍሉ መሮጥ ሆነ። የቻለም አመለጠ። ብሏል እኛ በደረሰን መረጃ መሰረት የሞቱም አሉ። ስለዚህ ምን ታውቃለህ? ቱጁቤ ያነሳቸው ጥያቄ ነበር። መልስ ከአይን ምስክሩ ተማሪ? ሙልጌታ የሚባል አግሪካልቸር ተማሪ ነው። አንደኛ አመት ነው። ፎቁ ላይ ወጥቶ ነበር ፖሊሶቹ ሲመጡበት። ከዛ እሱ ፈርቶ መስታቱን ሰብሮ ወደ ውጭ ሲወጣ ነው ወድቆ የሞቶ። መንገድ ላይ ወደቀ። ተማሪም አለ፣ ሞቷል። እሱ ደግሞ ሳይኮሎጂ ተማሪ ነው፣ ሁለተኛ አመት። ሲሙን አላጣራውም። ሆስፒታል ሂዶ ነው ሞቶ። እሱ ደግሞ ያዩት ልጆች እንደነገሩኝ በድንጋይ ተመቶ ነው የሞቶ፣ ፖሊሶቹን እያመለጠ እያለ ነው ለመሆኑ የግቢ ሁኔታ አሁን ምን ይመስላል? ትምህርት አለ? ተማሪዎችስ ግቢ ውስጥ ይገኛሉ? የግቢ ሁኔታ አስፈሪ ነው ያለው ይኸው ተማሪ ዝርዝሩን ለቱጁቤ እንዲህ ገልጧል። ተማሪው ትላንትና ግቢ ለቆ ስለወጣ ብዙም ተማሪ አይታይም። ግቢ ውስጥ ያሉትም ደግሞ እየታሰሩት ከምንፈቱ አንማርም ምናምን እያሉ ነበር። ከግቢ ደግሞ ወደ ትምህርት ገበታችሁ እንድትመልሱ ምናምን የሚል ማስታወቂያ ተለጥፎ ነበር። ተማሪዎች አንማርም ብሎ በቃ ግቢ ውስጥ ያሉ ሁኔታ በጣም ነው ማስፈር። ትምህርት ቆመዋል። በዚህ ጉዳይ ላይ ትጁቤ የመንግሥት ምላሽ ለማግኘት ባደረገችው ጥረት በኦሮሚያ ፖሊስ ጽሕፈት ቤት በምክትል ኮሚሽነር ማይረግ ቃል አቀባዩን ሶሎሞን ታደሰን አነጋግራ እንዲህ ብለዋታል። ሁሁራሲነ ቀጀቁም ሲገቡ ጉረሜ ሁጅን በሪ በሴሱ አከዳበቱ ጉረሜ በረታን ባዬን የተወሰኑ ኃይሎች ሁከት ፈጥረው የትምህርት ሂደቱ እንዲደናቀፍ አድርገዋል። ብዙ ተማሪ የትምህርት ፍላጎት አለው። የተወሰኑ ሰዎች በስመ ማስተር ፕላን ሁከት ከማሰማታቸው በስተቀር የሰው ሕይወት አላለፈም። እንዲያውም 12 ፖሊሶች በድንጊያ ተደብድበዋል። አንድ ተማሪ ድንጊያ ወርውሮ በመሮጥ ሊያመልጥ ሲሞክር ከፎቅ ዘሎ ትንሽ ጉዳት ደርሶበታል። ሆስፒታል እየታከመ ነው። እኛም ጉዳዩን እየተከታተልን ነው ብለዋል። ይህ የተባለው ተማሪ የት ሆስፒታል እንደተወሰደ ትጁብ የጠይቃ ሐረር ሆስፒታል መሆኑን ተረድታለች። ይሁንና ቃል አቀባዩን እንዳሉት በሕይወት መትረፉንና በእርግጥም እየታከመ ለመሆኑ ተከታትለን ለማቅረብ እንሞክራለን። ይህ በእንዲህ እንዳለ ባሌ ክፍለ ሀገር ሮቤ ከተማ ውስጥ መዳ ወላቡ በተባለ አካባቢ ሁከት እንደነበር ምንጮቻችን አድርሰውናል። ይህን የተከታተለው የኦሮምኛ ክፍል ባልደረባ ነሞዳ እንዲ ያነጋግረው የአይን ምስክር እሱም ለደህንነቱ ሲል ስሙን አልገለጠም። መረጃውን ግን አድርሶናል። ከትላንት ቀን ጀምሮ እዚህ ባለ ዞን ውስጥ ዩኒቨርሲቲ መደወላቡ ብዙ ግርግር ነበረው። ተማሪና ህዝቡ ሰላማ ሰልፊ ወጥቶ ነበረው። ፍንፍኔ ማስተር ፕላን የሚሉ ላይ የሚሉ ጉዳይ ነበረው። ዛሬ ደግሞ አምስት ልጆች ቶክሲ ላይ አደጋ ትንሽ ደርሶ ነበር፣ የአምስት ልጆች ላይ ዛሬ ደግሞ ህዝቡን የሮቤ ከተማ ህዝብና ተማሪዎች ሰላማዊ ሰልፍ ወጥቶ ነበረው። ባንኪም ዝግ ነው፣ ትምህርት ቤትም ዝግ ነበረው። የኢትዮጵያ ወታደሪም በጣም ብዙ ነበረው፣ እዛ ያለው አሁን ባለ ዞን ውስጥ። ስለዚህ አሁን በጣም አሸጋሪ ነው ሁሉም ነገር፣ ሱቅም ዝግ ነው። በቃ ዛሬ ይሄ ሁኔታ ደግሞ ከሰላማዊ ሰልፊ ተማሪዎች እንወጣልን ያሉ አትውጡ ያሉ ነበሩ፣ ክርክር ላይ ነበሩ። በዚህ ሰበብ የተነሳው ላይ ነው። ለዚህኛውም ሆነ ለሌሎች የኦሮሚያ አካባቢዎች የመንግስትን ምላሽ በመግለጥ ቀደም ያሉት ቃል አቀባይ ሶሎሞን ታደሰ ፖሊስ ሰላምን በማስፈንና ጸጥታን በማስከበር ከመሞከር ባለፈ በማንም ላይ ጉዳት አላደረሰም ሲሉ ተናግረዋል።